ኩሉ ሰራዊተ ሰማያት ይብሉ ብፅዕቲ ኣንቲ ሰማይ ተምስራቅ ማርያም ድንግል ከብካብ ንጹህ ወመርዓ ቅዱስ ነጸረብ እምሰማ ወይረ ከበዘ ከማኪ ፈነወ ዋህዶ ወተሰብዓ ምን የቺ ሳሊለነ ቅድስት ኩሉ ትውልድ ያሰበጽቺ

وهاجر زيابير اسمع كونتي انتي ماي دارا لفتوهان كل عامون جاست مدر يحورو

ki wa'a ablu saliran

ለርሳት ወትቤላ ተፈስሂ ኦምሊ ተጸጋ እግዚአብሔር ምስሌኪ ሳሊረነ ቅዱስ ረከብኪ ጸጋ

ሃሊተ አምላክ በንተ ዘተወልደምኒሃ በሃገረ ዳዊት

ኦ ድንግል ንጽሕት እንተ አልባቲ ርኩስ ዘመጻ ቃላብ ወተሰባ ምኒሃ ተበስ ልባቲ ነውረ ፍጽምት ዛልባርሳት ተፈስሄ ኦገነት ዘኮነ ዳግማየ አዳም ዳግማየ አዳም በንተ አዳም ቀዳሚ ብሺ ተፈስ ጸዋሬቱ ለ ተፈልጠ ምጽናውሁ ተፈስህ ኦ ከብካብ ንጹህ ስርግቡ በኩሉ ስነ ስባት መጻ ወተሰባ እምኔጅ ተፈስህ

لقد نزلنا بردو ستاسل ما تم وزل عال

ወዘምሩ ዘምሩ በእንተ ምስቲ ዘተከስተ ለነ እስመ ዘይ ይሰባእ ተሰባ ቃል ተደመረ ወዛልወጥንት ኮነ ቅድመ وَلَا زَعَلْ وما ارى ما ارى ما ارى ما ارى رسوله صلى ذات معلم ويوم وكما وطست العالم أعدوه العوية لطو نسجد ونساب سعالي لنا

ድንግልና ከመጥቃት ቡሩኩ ቱፍሬ ከርስኪ

وتسبع من يجي وعن سوا سوا مثل سبع اسمع مهاري وتوم كريا سبع عدانا نفساتنا